ትኩረት በአፍሪካ ሰላም ጤና ይስጥልን አድማጮቻችን በዛሬው የትኩረት ለአፍሪካ ዝግጅታችን የጀርመኗ ቻንስለር አንጌላ ሜርከል የሶስት ቀን የምዕራብ አፍሪካ ሀገራት ጉብኝትና አፍሪቃውያን ስደተኞች በየመን እያጋጥማቸው ያለውን ፈተና የሚዳሰስ ይሆናል አብራችሁም ቆዩ የጀርመኗ ቻንስለር አንጌላ ሜርከል ያለፈው ሮብ ነበር ቡድን አምስት በመባል የሚታወቁትን የሳህል ሀገራት ጉብኝት የጀመሩት። ቡድን አምስት ቡርኪና ፋሶን፣ ማሊን፣ ኒጀርን፣ ሞሪታኒያንና ቻድን የመሳሰሉ የምዕራብ አፍሪቃ ሀገራትን የሚያጠቃልል ሲሆን ቻንስለሯ በእነዚህ ሀገራት የሶስት ቀናት ጉብኝት አድርገዋል። የጉብኝታቸው ዓላማም ለእነዚህ ሀገራት ፖለቲካዊ ድጋፍ ለማሳየት ነው። ሀገራቱ በሽብርተኝነት ጫና ውስጥ የሚገኙ በመሆናቸውም የቻንስለሯ የሳህል ሀገራት ጉዞ በቀጠናው ሰላምና መረጋጋት ስለሚመጣበት ዘዴ ለመምከር ጭምር ነው። ለሁለት ዓመታት የሚዘልቅ የጸረ ሽብር ተልዕኮ ላይ በጋራ እየሰሩ ለሚገኙት የቡድን አምስት የሳህል አካባቢ ሀገራት ቻንስለሯ ድጋፋቸውን ማጠናከርም ይፈልጋሉ። ቻንስለር አንጌላ ሜርከል ያለፈው ረቡዕ ጉብኝታቸውን የጀመሩት በቡርኪና ፋሶ ዋና ከተማ ዋጋ ድጉ የአምስቱን የሳህል አካባቢ ሀገራት መሪዎች በማነጋገር ነበር። በውይይቱም ሽብርተኝነትና የስደተኞች ጉዳይ ዋና መነጋገሪያ ነበር። ቡድን አምስት የሚባሉት የማሊ የ የኒጀር የቡርኪና ፋሶ የቻድና የሞሪታኒያ መንግስታት አሸባሪዎችን የሚዋጋ አምስት ሺህ ወታደሮች የያዘ የጋራ ጦር አደራጅተዋል። ጦሩ አሸባሪዎች በሚላቸው ኃይላት ላይ በተደጋጋሚ ጥቃት ቢሰነዝርም በተለይ በማሊና ና በቡርኪና ፋሶ በየጊዜው ከሚፈጸመው ጥቃት ግን ማዳን አልቻለም። ሀገራቱ ሽብርተኝነትን ለመቆጣጠር በተናጠለም ጥረት ያደርጋሉ። ያም ሆኖ ግን የሚፈለገውን ያህል ውጤት እስካሁን ማምጣት አለመቻሉ ነው የሚነገረው ቻንስለሯ ወደ ቦታው ከማምራት ቸው ከሶስት ቀናት በፊት እንኳ በሰሜናዊ ቡርኪና ፋሶ በሚገኝ አንድ የኤቫንጀሊካን ቤተ ክርስቲያን ላይ የስድስት ሰዎችን ሕይወት የቀጠፈ የሽብር ጥቃት መፈጸሙ ለዚህ አንዱ ማሳያ ነው። ለዚህም ይመስላል ሜርከል ከቡርኪና ፋሶ ውይይት በኋላ በአሸባሪዎች ላይ ፈጣንና የተባበረ እርምጃ መውሰድ አለበት ያሉት። ዓለም አቀፉ ማህበረሰብም የአካባቢውን መንግስታት መደገፍ ይኖርበታል ይላሉ ሜርከል። ፕሬዚዳንቶቹ በትክክል እንዳስታወቁት አሸባሪዎችን መዋጋት አለም አቀፋዊ ተግባር ነው። ለዚህም ነው ለቡድን አምስት የሳህል ሀገራት ተልኮ የተባበሩት መንግስታት ድርጅት እውቅናና ድጋፍ መስጠት እንዳለበት የምመኘውና የምገነዘበው። ቀጠናውን ከሽብር ጥቃት ነጻ ለማድረግ የተቋቋመው የአምስቱ ሀገራት የጋራ ጦር ውጤታማ ለመሆን ከገንዘብ ድጋፍ ጋር የተያያዘ ነው የሚሉም አሉ። የቡድን አምስት ሀገራት የጋራ ጦር የ400 ሚሊዮን ዩሮ ድጋፍ የሚያስፈልገው ሲሆን ከዚህም ውስጥ ከአውሮፓ 100 ሚሊዮን ዩሮ የሚጠበቅ ነበር። ያም ሆኖ ግን ለጦሩ ዘመቻ የአውሮፓ ህብረት እስካሁን የሰጠው ድጋፍ አነስተኛ መሆኑ ነው የሚነገረው። እናም ሜርክል ኃላፊነቱ ለሳህል አካባቢ ሀገራት ብቻ መተው የለበትም ይላሉ። ኃላፊነቱ የእነዚህ አምስት ሀገሮች ብቻ አይደለም፣ የአውሮፓ ጭምር እንጂ። ምክንያቱም ችግሩን ማንኛውም ዋጋ ከፍለን ማስወገድ እንፈልጋለን። ይህም በሊቢያና በሌሎች አካባቢዎች ፖለቲካዊ መፍትሄ ለማምጣት ግልጽ ተጽዕኖ ይኖረዋል። ይህ በተደጋጋሚ የሚያስጨንቀን በጣም ወሳኝ ጉዳይ ነው፣ ምክንያቱም ቦታው አዲስ የሽብር መፈልፈያ ይሆናል የሚል ስጋት አለን። እንደ ቻንስለር አንጌላ ሜርከል ከሁሉም በላይ የአውሮፓውያን ምላሽ ፈጣን መሆን ይኖርበታል። እኛ አውሮፓውያን የበለጠ ምላሽ መስጠት አለብን። በፍጥነት ማከናወንም አለብን። አንዳንድ ነገሮች ላይ እንቅስቃሴ አለ፣ ነገር ግን አንዳንድ ነገሮችን በተጨባጭ ለማድረግ አሁንም ድረስ ትግል አለ። ለዚህም ነው ሁኔታዎች በፍጥነት ሲፈጸሙና በፍጥነት ሲተገበሩ ማየት አጥበቄ የፈለጉት፣ ምክንያቱም መታመንም ፈልጋለን። ፈተናዎቹም ብዙ ናቸው። በቡርኪናፋሶ ከፕሬዚዳንት ሮክ ማርክ ካቦሬ ጋርም ድህነት የወለደው የጸጥታ ስጋት በሀገሪቱ እየተባባሰ ስለመምጣቱ በተናጠል ውይይት አድርገዋል። ቡርኪናፋሶ የበለጸጉት የቡድን ሀያ ሀገራት ኮምፓክት ዊዝ አፍሪቃ በሚል ማዕቀፍ የመዋለነዋይ ፍሰት ድጋፍ ከሚደረግላቸው የአፍሪቃ ሀገራት አንዷ በመሆኗ በሀገሪቱ ለመዋለነዋይ ፍሰት የሚመች ሁኔታ ለመፍጠርና የሀገሪቱን የፖሊስ ሰራዊት ለማጠናከርም የአስር ሚሊዮን ዩሮ ድጋፍ እንደሚያገኙ ለፕሬዝዳንቱ ቃል ተገብቶላቸዋል። ሜርከል ከቡርኪና ፋሶ በቀጥታ ያመሩት ወደ ማሊ ነበር። በማሊ ጉብኝታቸው ሽብርተኝነትን ለመዋጋት በሀገሪቱ የሰፈሩ የጀርመን ወታደሮችን ጎብኝተዋል። ጀርመን በሰሜናዊ ማሊ 850 ወታደሮች አሏት። ምዕራብ አፍሪቃዊቷ ሀገር ኒጀር የጀርመኗ ቻንስለር አንጌላ ሜርከል የመጨረሻው የጉብኝት ቦታ ነበር። በዛም ከኒጀር ፕሬዝዳንት ማህሙድ አሶፎ ጋር በመዲናዋ ናያሚ የመከሩ ሲሆን የጎረቤት ሊቢያ ቀውስ እንዲሁም ናይጄሪያ የሚገኘው ቦኮ ሃራም የተባለው የሽብር ቡድን በኒጀር አለመረጋጋትን እየፈጠረ መሆኑን ፕሬዝዳንቱ ገልጸዋል። ሀገሪቱም በማረጋጋቱ ስራም ሀገራቸው ጀርመን ፕሬዝዳንቱን ለመርዳት ዝግጁ መሆኗን ቻንስለሯ ቃል ገብተዋል። በሌላ በኩል ኒጀር በአመት 150 ሺህ የሚደርሱ ወደ አውሮፓ ለመሻገር የሚፈልጉ ስደተኞች የሚተላለፉባት አገር በመሆኗ የስደተኞች ጉዳይ ሌላው መነጋገሪያ አጀንዳ ነበር። በውይይቱም ከተባበሩት መንግሥታት ድርጅት የስደተኞች ድርጅት ጋር በመተባበር በሊቪያ መውጫ ያጡ ስደተኞችን ተገን ወደሚያገኙበት ሀገር እስኪሄዱ ድረስ በኒጀር እንዲሰፍሩ ለማድረግ የተነደፈውን መርሃ ግብር ለማገዝ እንዲሁም ወታደራዊና ሌሎች ጤናና ትምህርትን የመሳሰሉ የሀገሪቱን ማህበራዊ ተቋማት መደገፍ ስለሚቻልበት ሁኔታ መሪዎቹ መክረዋል። ሁለት ሶስተኛው የሀገሪቱ ክፍል በማይምነት ለሚኖርባት ኒጀር ለትምህርት ቤቶች ግንባታ የሚውል የ10 ሚሊዮን ዩሮ ድጋፍም ጀርመን ቃል ገብታለች። አውሮፓም ይሁን ጀርመን የቀጠናውን ሀገራት የመደገፍ የተለየ ፍላጎት አላቸው። ምክንያቱም ስደተኞችን ወደ አውሮፓ የሚገፉ የድህነት፣ የሽብር ጥቃትና ሌሎች የጸጥታ ችግሮች በእነዚህ ሀገራት ከፍተኛ ነውና። የተሻለ ህይወት ፍለጋ ወደ ሳውዲ አረቢያ ለመሻገር በጦርነት ወደምታመሰው የመን የሚገቡ የምስራቅ አፍሪካ ስደተኞች በርካቶች ናቸው። እነዚህ ስደተኞች አደገኛውን የባህርና የብስ ጉዞ ጨርሰው ወደ የመን ሲገቡ የሚያጋጥማቸው ችግር ያልጠበቁት ነው። በመሆኑም ስደተኞቹ ለረሃብ፣ ለበሽታ፣ ለእንግልትና ለሞት እየተዳረጉ ይገኛሉ። ዓለም አቀፉ የስደት ድርጅት ሰሞኑን እንዳስታወቀው በኤደን ከተማ የእግር ኳስ ስታዲየም ከተጠለሉ ስደተኞች ውስጥ በቅርቡ ስምንት ሰዎች በኮሌራ በሽታ ህይወታቸው አልፏል። እንደ ድርጅቱ የስደተኞች ሁኔታ በአካባቢው አስከፊ በመሆኑ ቋሚ መፍትሄ ያስፈልገዋል። በስታዲየም ውስጥ ያለው የሰብአዊ ሁኔታ በጣም አስከፊ ነው። በመሆኑም ከተባበሩት መንግስታት ድርጅትና መንግስታዊ ካልሆኑ ድርጅቶች እንዲሁም ከሌሎች ተባባሪዎች ጋር አስፈላጊ የሆኑትን መሰረታዊ ፍላጎቶች ለማሟላት እየሰራን ነው፣ ግን ይህ ቋሚ መፍትሄ አይደለም። በቀጣይ ምንም ቢፈጠር እነዚህ ስደተኞች ወደ የትኛውን ቦታ ቢጓዙ ክብርን በጠበቀና ሰብአዊ በሆነ መንገድ መከናወን አለበት። የተባበሩት መንግስታት ድርጅት በአካባቢው ስደተኞችን ለመርዳት ጊዜያዊ የህክምና ማዕከሎችን አቋቁሞ ህጻናትን ጨምሮ ሁለት መቶ ያህል በሽተኞችን በመርዳት ላይ ቢሆንም፣ በሌላ በኩል በጸጥታ ኃይሎች የሚገደሉ መኖራቸውም እየተነገረ ነው። ከዚህ ጋር በተያያዘ በቅርቡ ሁለት ሰዎች ከጸጥታ ኃይሎች በተተኮሰ ጥይት ቆስለዋል። ያም ሆኖ ግን አሁንም ድረስ ያለበቂ መረጃ ወደ የመን የሚመጡ የምስራቅ አፍሪካ ሀገራት ስደተኞች በርካቶች ናቸው። የመጣ ነው። ከሳምንት በፊት ከኢትዮጵያ ነው። አምስት ሺህ ሰዎች በአንድ ቡድን ውስጥ ነበርን። ጦርነት አለ ብለን አላሰብንም ነበር። ነገር ግን ጦርነትና ብዙ ችግር እዚህ አለ። የመን ከጎርጎርሳዊ 2015 ዓ ም ጀምሮ በጦርነት የምታመስ ሀገር ስትሆን በዚህ ሳቢያ 22 ሚሊዮን ማለትም 80 በመቶ የሀገሪቱ ዜጎች የአስቸኳይ ጊዜ እርዳታ ጠባቂ ሆነዋል 3 ሚሊዮን ሰዎች ሀገር ለቀው ተሰደዋል በሺዎች የሚቆጠሩ ደግሞ ለሞት መዳረጋቸውን ዘገባዎች ያሳያሉ ዝግጅታችን በዚህ ተጠናቋል ስለተከታተላችሁ እናመሰግናለን ፀሐይ ጫኔ ነኝ መልካም ጊዜ